የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ የሚያደርሳቸው የሽብር ጥቃቶች እንደ ኤሮፓውያን አቆጣጠር ከ2014 ዓ.ም ወዲህ በ60 ከመቶ ቀንሰዋል ሲሉ የሀገሪቱ የብሔራዊ ደህንነት ኃላፊ የሆኑት ጀነራል አብድራህማን ቱሪያሬ ተናገሩ። ጀነራሉ ለአሜሪካ ድምጽ በሰጡት ቃል አሁንም ቢሆን ተጨባጭ ስጋቶች አሉ ካሉ በኋላ የጸጥታ ኃይሎች በህዝባዊ ህዝብ በሚሰበሰብበት አካባቢ የሚደርሱትንና አጥፍቶ ጠፊ የቦምብ ጥቃቶችን ለመከላከል በቴክኖሎጂ ታግዘው መስራት ይኖርባቸዋል ብለዋል። የደህንነት አገልግሎቶቻችንና አባሎቻችን በነዚህ ባለፉት ሁለት አመታት ውስጥ ያከናወኑትን ታላቅ ታላቅ ተግባር በእውነት ብናገር፣ በህዝባዊ ስፍራዎች ሊካሄዱ የታቀዱ 209 የሚደርሱ ጥቃቶችን ተከላክለዋል። አልሻባብ በባለሥልጣናት ላይ ሊፈጽም ያቀደውን ብዛት ያለው የግድያ ሴራም እንዳይፈጸም አድርገዋል። የሶማሊያ የጸጥታ ሚኒስቴርና የብሔራዊ ደህንነት መስሪያ ቤቶቹ ንጹሐንን መግደል አላማ አድርገው የተነሱትን አሸባሪዎች የሚያውጠነጥኗቸውን ጥቃቶች ለመከላከልና አጸፋ ለመመለስ አዲስ ስትራቴጂ ለማውጣት ተዘጋጅተናል ሲሉ አስታውቀዋል። ባለስልጣኑ አንደኛውም የህዝቡን የሃይማኖት ግንዛቤ የሚመለከት እንደሆነ አስታውቀዋል። ጽንፈኝነትን ለመከላከል በሚደረጉ ጥረቶች የሀገሪቱ ምሁራን እንደሚሳተፉ የደህንነት ኃላፊው ጀኔራል ጨምረው አመልክተዋል።